እንደራፍ ደግ ይባላል። ሴቶች ወደ ምርጫ እንዲመጡ እንደኔ ሀሳብ የመጀመሪያው ነገር ለሴቶቹ ኃይል የሚሆናቸው ሰው ያስፈልጋል ብዬ ነው የማስበው እና ማለት መጀመሪያ ድጋፍ አጠገብ ካለ ሰው ይጀምራል። ለመጀመሪያ የሚያስፈልጋቸው ሰው አጠገባቸው ያሉ ሰዎች፣ ቤተሰቦቻቸው፣ አጋሮቻቸው ጓደኞቻቸው ግን በነዛ ሴቶች ያምናሉ ወይ? በሴቶቹ አቅም በሴቶች ማንነት ላይ ማመን ከቻልን ማለት እነሱ ማመን የሚችሉ ከሆነ ሴቶቹ እራሳቸው ላይ ማመን የማይችሉበት ምንም ምክንያት የለም። እና ስለዚህ የእኔን ጥያቄ እንዲሰማልኝ ወይም የእኔ ጥያቄ ሪሊ ለሌሎች እንዲደርስልኝ ልኝ እንደኔ አይነት ሴት መመረጧ፣ እንደኔ አይነት ሴት መኖር እየተፈጠር ያለውን ነገር እሷ እንደምትሰራልኝ ምንባት አለው። ሲቀጥል እሷ ምን መረዳት ትችላለች ከሌሎቹ በላይ ይመስለኛል። ሳሙራ መስላ ማለት እንደ እኔ አመለካከት መጀመሪያ ማለት እነሱ ለእነሱ ቦታ መስጠት አስፈላጊ ነው ብዬ አስባለሁ እና ቀጥታ ውሳኔዎች በወንዶች ብቻ እንዳይወሰን ማድረግ ዋነኛው ነገር ነው ብዬ አስባለሁ። ከወንድ በተለየ በጣም የውጣሉ ብዬ ማስበው ነገር ከወንዶች ይቻል ዘዴዎች በመጠቀም ሶሳይቲን ድረሳቸው ማቅረብ ይችላሉ ብዬ አስባለሁ። አምላክ ስራ በቃ ስራው ይባላል። በመጀመሪያ ማለት ነው። እኔ እንደሚመስለኝ እድሉ ስላልሰጣቸው ይመስለኛል እስካሁን እዛ ቦታ ላይ የሌሉት ሴቶች ወይም ደግሞ እዛው ቦታ ላይ ቆመው ያን ውሳኔ ለመወሰን የሚያስችላቸውን ብቃት የሚያስጨብጣ ስልጠና ስላሰጣቸው ይመስለኛል። በመጀመሪያ ማለት ነው ቦታው ላይ የሌሉ ሲቀጥል ደግሞ ይሄ ወንድ ነው ሮሉን መጫወት ያለበት የሚለው አይዲያ የለቀቀን አይመስለኝም። አሁን እንዲያውም ያም ሴክስ አለው ብዬ አስባለሁ። ሴቶች ስልጣን ላይ ቢመጡ ጥሩነቱ ምንድን ነው? አንደኛ መንግስት በሚሰራው ስራ ላይ ሴቶች ምን ያህል ኢምፓክት እንደሚደረጉ ምክንያቱም፣ ስለዚህ የእነሱን የእነሱን ፖይንት ኦፍ ቪው የማሳየት ምንትን ይኖራቸዋል ማለት ነው። በሌላ በተጨማሪ ደግሞ አሁን አሁን ያሉ ወጣቶች ሴቶች በጣም ጎበዞች ናቸው። በብዙ ቦታ ላይ እየተሳተፉ ነው ያሉት። በጣም ብዙ ስራ እየሰሩ ያሉ ሴቶች አሉ። እና ነገርን አስፍቶ መመልከት ይችላሉ ሴቶች። ስለዚህ አንድ ችግር ሲፈጠር በሀገር ጉዳይም በአንድ መልኩ ብቻ ሳይሆን በብዙ መልኩ የመፍታት ብቃት አላቸው ብዬ አስባለሁ።